የደቡብ ሱዳንን ረሃብ ማስታገስ የቻለ ከፍተኛ ሰብአዊ እርዳታ አቅርቦት መገኘቱ ተገልጿል። ይሁን እንጂ በዚህ አካባቢ ያለው ግጭትና ውዝግብ ህዝቡን ለከፋ ረሃብ ማጋለጡ ተመልክቷል። አሜሪካ ድምጹ ጆሪካ ፋያ ያጠናከረው ዘገባ ጠጥሎ ይቀርባል። ረሃብ ሊወገድ የሚችል ክስተት ይሆን? ደቡብ ሱዳን ውስጥ ግን መንግስትም ሆነ የተባበሩት መንግስታት የረድኤት ድርጅቶች አገሪቱ ውስጥ ያለው ሁናቴ ተስፋ ስጪ ያለ መሆኑን ነው የሚገልጹት። የዕለት ምግባቸውን ለማግኘት የሚዋትቱት ሰዎች ቁጥር ባለፈው የካቲት ወር ከነበረው 4.9 ሚሊዮን ዛሬ ወደ ስድስት ሚሊዮን ከፍ ብሏል። ደቡብ ሱዳን ያሉት የፋኦ ወይም የዓለም ምግብና እርሻ ድርጅት ተወካይ ሰርጌ ቴሶት፣ ይህን ያህል ቁጥር ያለው ረሃብተኛ ከዚህ ቀደም ታይቶም ተሰምቶም አያውቅም ይላሉ። አሳሳቢ የተመጣጠነ ምግብ እጥረት እንዳለም ተገልጧል። በቀድሞቹ ዩኒቲና ጆንግሊ ክልሎች የነበረው ረሃብ ጋብ ያለ ቢሆንም አሉ ቶሲት አርባ አምስት ሺህ ሕዝብ አደገኛ ለሆነ ችግር ተጋልጧል። የእርዳታ አቅርቦቱ ቀጣይነት ከሌለው ለርሃብ ተጋላጭ ናቸው ሲሉም አሳስበዋል። ብዙ ሰዎች ለርሃብ የተጋለጡ መሆናቸውን የሚያመላክት ሁናቴ ነው ያለው። አስተማማኝ የምግብ አቅርቦት እጥረት ከፍተኛው ደረጃ ላይ ሲደርስ ረሀብ ይከሰታል። የደቡብ ሱዳን ግጭት ከቀጠለም ድረስ ሰዎች ከዚህ አስከፊ ደረጃ መድረሳቸው አይቀሬ ነው። ለዚህ ሁኔታ መፈጠር ዋነኛው ምክንያት የጸጥታ አለመኖር ነው። ከዚህ ቀደም ውዝግብ የነበረባቸውና ግጭት የሚካሄድባቸው ሦስት ክልሎች ብቻ ነበሩ። አሁን ግን ደቡብ ሱዳን ውስጥ በሁሉም ስፍራ ማለት ይቻላል ግጭቶች አሉ። አስተማማኝ ጸጥታ የለም። በዚህ ምክንያት ሰዎች ይፈናቀላሉ። የአርሶ አደሩ ቁጥር ይቀንሳል። ሰብል የሚሰበስብና እህል የሚያቀርብ ገበሬ አይኖርም። ግጭቶች የሚያስከትሉት ሌላም መዘዝ እንዳለ ነው። አሁንም የዓለም የምግብና እርሻ ፕሮግራም ተጠሪው ቲሶት፣ ግጭቱ የሚያስከትሉ አንዱ ችግር ገበያ ላይ በሚቀርበው ብቻ የሚተማመኑ ሰዎች የረሀብ ሰለባ የመሆናቸው ነገር ነው። ግጭት በማይኖርበት ጊዜ እንኳ የገበያው አቅርቦት ከቀነሰ ሰዎች መቸገራቸው አይቀርም። በዚህም የተነሳ ከ50 በመቶ በላይ የሚሆነው የደቡብ ሱዳን ህዝብ የአስቸኳይ የሰብአዊ እርዳታ ፈላጊ ሆኗል የምግብ የመጠጥ ውሃ የጤና ጥበቃ አገልግሎት እና የህክምና እርዳታ ዋና ዋናዎቹ ናቸው በረጅም ጊዜ እቅድም አስቸኳይ እርዳታ አስፈላጊ መሆኑን የፋው ባለሥልጣናት አስታውቀዋል It's also important to ይህ ቀውስ እንዲህ በቀላሉ የምንገላገለው እንዳልሆነም መታወቅ አለበት። ባለስልጣኑ እንደገለጡት በግጭቶችና በረሃቡ የተነሳ በርካታ አርሶ አደሮች ከቤት ንብረታቸው ተፈናቅለው በአሁኑ ወቅት ኡጋንዳ የስደተኞች መጠለያ ጣቢያዎች ውስጥ ይገኛሉ። እናም እንደ አውሮፓውያን የዘመን አቆጣጠር በዘንድሮ የ2017 የመኸር ወቅት ሰብል ይገኛል ቢባል እንኳ በጣም አነስተኛ መሆኑ ከወዲሁ ተገምቷል። ፋኦም ተስፋ የሚያደርገው ቀጣዩን ዓመት ይመስላል። ስለዚህ ደቡብ ሱዳን በሀገሪቱ ውስጥ ባለው የጸጥታ መታጣት እንደ አውሮፓን አቆጣጠር በሁለት ሺ አስራ ስምንት ዓመተ ምህረት አስተማማኝ የምግብ ዋስትና አይኖራትም ማለት ነው። የተባበሩት መንግሥታት የረድኤት ድርጅቶች በሄሊኮፕተር በመታገዝ ለተቸገረ ሕዝብ ምግብ ከአየር እያደሉ መሆናቸውም ታውቋል።